እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ የምንመለከተው የማርቆስ ወንጌል ምዕራፍ 8 ላይ ያለውን ከቁጥር 1 እስከ 9 ያለውን ቃል ነው። ቁጥር 10 ጌታ ኢየሱስ ክርስቶስ ሕዝቡን ካሰናበተ በኋላ ወደ ታንኳው ገብቶ ወደ ሌላ ሀገር እንደሄደ ይናገራል። ስለዚህ እስከ ቁጥር 9 ያለውን እናያለን እና እንደዚህ የሚል ርዕስ ሰጥቼዋለሁ፣ የክርስቶስ ርኅራሄ። ከዚህ በፊት እንዳየነው ጌታ ኢየሱስ ክርስቶስ አምስት እንጀራና ሁለት አሳ ከአንድ ወጣት ልጅ ምሳው የነበረውን ተቀብሎ አምስት ሺህ ሰዎች እንደመገበ ተመልክተናል በዚሁ በማርቆስ ወንጌል ምዕራፍ ስድስት ላይ እና አሁን ምዕራፍ ስምንት ላይ ስንመጣ ሌላ አጋጣሚ ጌታ ኢየሱስ ክርስቶስ አግኝቶ እንደዚሁ እነዚህን ሰባት እንጀራና ጥቂት አሳ ይላል ቁጥር ስምንት ላይ ቁጥር ሰባት ላይ ጥቂት አሳም እንደገና ቀርቦለት አመስግኖ አራት ሺህ ሰዎች እንደተመገቡ እንመለከታለን አሁን ሁኔታውን መመልከት ትችላላችሁ እዛ ቦታ ይህንን ተአምር ያደረገበት ቦታ ምድረ በዳ ነው። ምክንያቱም ደቀ መዛሙርቱ ምን ብለው ተናግረዋል? ቁጥር አራት ላይ ደቀ መዛሙርቱም በዚህ በምድረ በዳ እንጀራ ከየት አግኝቶ ሰው እነዚህን ማጥገብ ይችላል? አራት ሺህ ሰው ለሶስት ቀን ከጌታ ከኢየሱስ ጋር እንደነበረ ነው። ምክንያቱም ጌታ ኢየሱስ እንደተናገረው ላይ ከፍ ብሎ ለሶስት ቀናት ያህል ከእኔ ጋር እስካሁን ሶስት ቀን ውለዋል። ቁጥር ሁለት የሚበሉት ስለሌላቸው አዝንላቸዋለሁ ብሎ ነው የተናገረው። ነገሩ እንደዚህ ይመስለኛል እኔ። ጌታ ኢየሱስ ክርስቶስ ምድረ በዳ ነው ያለው ከአካባቢው ሁሉ ሰዎች ተሰብስበው እሱ ጋር መጥተዋል። ሶስት ቀን ልክ እንደ ኮንፍራንስ፣ የሶስት ቀን ኮንፍራንስ እንደሚደረግ ተሰብስበው ህዝቡ ጌታን ሲሰሙት ነበር። ጌታ ኢየሱስ ክርስቶስ እያስተማራቸው ነበረ። ደግሞም ጸሎትም ይደረግ ነበር። ስብከት በጣም አስደናቂ አስደናቂ ነገሮችን ስለ መንፈሳዊ ሕይወት ጌታ ይነግራቸው እንደነበረ ማሰብ ትችላላችሁ። ልዩ ልዩ ተአምራትም ከጌታ እጅ ይደረጉ እንደነበረ ነው። ግን የሚገርመው ነገር አሁን መጽሐፍ ቅዱስን ስትመለከቱ በእያንዳንዱ የመጽሐፍ ቅዱስ ክፍል ውስጥ የጌታ የእግዚአብሔርንና የጌታ የኢየሱስ ክርስቶስን አንዳንድ አስደናቂ ባህርያት መመልከትና ማስተዋል ትችላላችሁ። እነዚህ ደግሞ በጣም ጠቃሚ ናቸው፤ ምክንያቱም በህይወታችን ልክ እዚህ ጋር እንደነበሩ ሰዎች እኛ ማንችለው እኛ በእጃችን በእውቀታችን፣ በጊዜ የማንወጣቸው ችግሮች ሊያጋጥሙን ይችላሉ እና በእንደዚህ አይነት ጊዜ እግዚአብሔር ምን እንደሆነ እግዚአብሔር ምን አይነት አምላክ እንደሆነ ስናውቅና ስንረዳ አይናችን ወደየት መነሳት እንዳለበት በትክክል እንድናውቅ ይጠቅመናል። አሁን ስለ ተአምሩ ከዚህ በፊት ስለተነጋገር ተአምራቱ ላይ ትኩረት አላደርግም፣ ግን የጌታ ባህሪ ላይ ትኩረት ማድረግ እፈልጋለሁ እና ምን ልላችሁ እፈልጋለሁ የሰዎች ህይወት መንፈሳዊና ስጋዊውን አመዛዝኖ መያዝ አለበት። አሁን አንዳንድ ጊዜ አንዳንድ ሰዎች አሉ፣ መንፈሳዊ ነገር መንፈሳዊ ነገር እያሉ ስጋዊ ነገራቸውን ሉዝ ያደርጋሉ። ያ ትክክል አይደለም። ድሮ እኔ ዩኒቨርሲቲ እያለውኝ ጌታን ተቀብዬ በጣም አፍላ ክርስቲያኖች በነበርንበት ጊዜ አዳር ጸሎት አዳርጸሎት ጸሎት አዳር ጸሎት እንል ስለነበረ በጣም ብዙ ሚስ የምናደርጋቸው ነገሮች ነበሩ። ዩኒቨርሲቲ ሆኜ ቁጭ ብዬ ሌክቸር እየተሰጣ እየተሰጠ ስክሪፕቶዬን 10 ሜትር የወረወርኩበት ጊዜ ትዝ ይለኛል። እንቅልፍ ይዞኝ ማለት ነው። እና ስጋዊና መንፈሳዊውን ነገር ሚዛናዊ ማድረግ አለብን። መንፈሳዊ ትምህርት ለመማር ስጋዊ ነገራችን መስተካከልና በአግባቡ መያዝ አለበት። እና ለስጋዊ ነገራችንም እኩል ሚዛን መስጠት አለብን። ስጋ መንፈሳዊ ነገር በጣም አስፈላጊ ነው። እና ግን ስጋዊ አካላችን የሚያስፈልጋቸው መሰረታዊ ነገሮች አሉ። ምግብ ያስፈልገዋል። ትክክለኛ እንክብካቤ ያስፈልገዋል። ትክክለኛ እረፍት ያስፈልገዋል። ስጋዊ አካላችን መንፈሳዊ አገልግሎትን ለማገልገል እንኳ ይሄ በጣም አስፈላጊ ነው። ስለዚህ ይህንን እውነተኛ መንፈሳዊ ነገር ከጌታ ትማራላችሁ። ኮንፍራንስ ኮንፍራንስ ሶስት ቀን ስጋ አልደከመም? ደክሟል። ማን ያውቃል? ጌታ ያውቃል ስጋ የሚያስፈልገው ነገር የለም አለ። ማን ያውቃል? ጌታ ያውቃል። ደቀ መዛሙርቱ ላይገባቸው ይችላል፣ ራሳቸው ሰዎችም ላይገባቸው ይችላል። በእርግጥ እዚህ ጋ መግቢያ ላይ እየዘረዘርኩ ያለሁትን ነገር ስትመለከቱ ህዝቡ በእርግጥ ስለ ምግብ ጥያቄ አላነሱም። ከጌታ ጋር መሆን ድንቅ ነው፣ በረከት ነው፣ ሰላም ነው፣ ረፍት ነው። በጣም ልዩ ልዩ አስደናቂ ትምህርቶችን ጌታ ያስተምራል። ለስጋዊ ነገራችን አስፈላጊ ጥያቄ እናቀርባለን አላሉም ግን እነሱ ከሚያውቁት በላይ የሰውን ፍላጎትና የሰውን ድካም ማን ያውቃል? ጌታ እግዚአብሔር ያውቃል። ስለዚህ ሚዛናዊ እንዲሆን ጌታ ኢየሱስ ክርስቶስ ጣልቃ ሲገባና ተአምር ሲያደርግ እንመለከታለን። የሚያስፈልገንን ነገር ጌታ በወቅቱና በጊዜው እንደሚሰጥ የሚያሳይ ክፍልም ነው። በእርግጥ ተአምራቱና ሁኔታው የተያያዘው ከምን ጋር ነው የሚለውን ነገር ብትጠይቁ ይሄ ዋናው ርዕሴ ነው። የተያያዘው ከአንድ ቃል ጋር ነው። አሁን ቁጥር አንድ እስከ ቁጥር ዘጠኝ እየተሽከረከረ ያለው በአንድ ሀሳብ ላይ ነው። አሁን ላንብብላችሁ። ቁጥር አንድ በዚያ ወራት ደግሞ ብዙ ህዝብ ነበረ፣ የሚበሉትም ስለሌላቸው ደቀ መዛሙርቱን ጠርቶ፣ ህዝቡ ከእኔ ጋር እስካሁን ሶስት ቀን ውለዋልና የሚበሉት ስለሌላቸው ምን አደርግላቸዋለሁ አለ። ጌታ ኢየሱስ አዝንላቸዋለሁ። ይሄ የጌታ ሀዘን በእርግጥ ጥሩ ቃል ነው፣ ግን እራራላቸዋለሁ እንደማለትም እንደሆነ እንድታስቡ ያስፈልጋል። አዝንላቸዋለሁ ደክመዋል። አሁን ባሰናብታቸው አለ። ይዝላሉ፣ መንገድ ላይ ይወድቃሉ። ስለዚህ ውስጤ ለነሱ ይንቀሳቀሳል። በኋላ ትርጉም ላይ እመጣለሁኝ። መጽሐፍ ቅዱስ በብዙ ቦታ ላይ ጌታ እግዚአብሔር ምን እንደሆነ ይናገራል። ጌታ እጅግ የሚምር የሚራራ ነው ብሎ ይናገራል። አሁን ያዕቆብ ምዕራፍ አምስት ቁጥር 11 ላይ የተጻፈ ቃል ነው ማነብላችሁ። ጌታ ይላል ያዕቆብ እጅግ የሚምር በጣም በጣም ከመጠን በላይ የሆነ ምሕረት ያለው ማለት ነው። ደግሞ ምን የሚያደርግ አሁን እጅግ የሚለው ቃል ለሚቀጥለውም ቃል ተጠቃሚነት አለው ወይም ደግሞ ጥቅም ላይ ይውላል። እጅግ የሚምር ይልና ደግሞ እጅግ የሚራራም ነው ብሎ ነው የሚናገረው። እግዚአብሔር ያዝናል ለኛ፣ ይራራል ለኛ የሚለውን ሀሳብ ነው እና ስለዚህ ይህንን የጌታን ባህሪ በትክክል መረዳት በጣም አስፈላጊ ነው እና እኔ ዛሬ በእናንተ ልብ ውስጥ እና አይምሮ እንዲቀመጥ በልቤ የማስበውና የምጸልየው ይህንን የጌታን ባህሪ በአይምሯችሁና በልባችሁ በትክክል እንድታሰርጹና እንድታስቀምጡ ነው። ስለዚህ የመጀመሪያው ሀሳብ ያለው የክርስቶስ ርኅራሄ በሚለው በራሱ በርዕሱ ላይ የተመሰረተ ነው። በስብከቱ ርዕስ ላይ የተመሰረተ ነው እና እንግዲህ ቁጥር ሶስት ላይ ቁጥር ሶስት ጋር ገና ከመጀመሩ በፊት ጌታ ኢየሱስ ክርስቶስ ሕዝቡ ከኔ ጋር እስካሁን ሶስት ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ አለ። አዝንላቸዋለሁ የሚለው የቃሉ ትርጉም በጣም አስፈላጊና መሰረታዊ ነው። ብናውቀው በቀጥታ ራራላቸዋለሁ ማለት ነው ግን የግሪኩና የራሱ ቃሉ የተጻፈበትን ቋንቋ ስንመለከት ምን አይነት ሀሳብ ላይ እየተመሰረተ ነው? እዚህ ሁለት ነጥቦች አስቀምጫለሁ። የሌሎችን ጉዳትና ችግር ከማወቅ እና ከማወቅ የሚመነጭ እውነተኛ ውስጣዊ ርህራሄ ነው ይሄ አዘኔታ የሚለው ነገር ሰዎች ተቸግረዋል። ሰዎች ተጎሳቁለዋል። ሰዎች በልዩ ልዩ ሁኔታ ውስጥ ገብተው ችግር አለባቸው። ስለዚህ ችግራቸውን አይቼ ዝም ብዬ አልመለከትም። ውስጤ ምንሆኗል ነው የሚለው ተነክቷል፣ በነገሩ በችግራቸው የሚልን ሀሳብ ነው የሚያስረዳው። እና በሁለተኛው አረፍተ ነገር ላይ ያስቀመጥኩት ሰዎች ባጋጠማቸው ችግር ያሉበትን አሰቃቂ ሁኔታ አይቶ ልባዊና ውስጣዊ መነካትን የሚያሳይ ነገር ነው ይሄ። አዝንላቸዋለሁ የሚለው አሁን ነገሩ አዝንላቸዋለሁ የሚለው ማን እንደሆነ መረዳት በጣም አስፈላጊ ነው። አንዳንድ ጊዜ ሰዎች በችግር ውስጥ ሲሆኑ ሰዎች እሰይ የስራቸውን አገኙ ይላሉ። አይደለም እንደዚያ ይላሉ አይደለም ሰዎች። ጌታ ኢየሱስ ግን እንደዚህ አይልም። ይህንን የተናገረው ጌታ ኢየሱስ ነው እና እንደ ስራችን ሊከፈለን ይገባል ለእኛ ሰዎች። ግን እግዚአብሔር እንደ ስራችን ባጋጠመን ነገር ወይም ደግሞ እንደ ስራችንም እንኳን ሳይሆን ባጋጠመን የሕይወት ምስቅልቅልና ኪሳራ ውስጥ ሆነን ስንሰቃይ ጌታ በእውነት ከውስጡ ከልቡ ያዝንልናል የሚለውን ሀሳብ ነው የሚያሳዩ እንዳልኩት እራራለሁ ውስጤ ይነካል ማለት ነው። ግን ርኅራሄው የተገለጠበትን ሁኔታ ብትመለከቱ ደግሞ ትደነቃላችሁ። ሰዎች ሶስት ቀን ተሰብስበዋል። ቅድምም ብየዋለሁ፣ የሚበሉት የላቸውም። ጌታ ኢየሱስ ተናግሯል። የሚበሉት ስለሌላቸው ሰዎች መንፈሳዊ ዝማሬ ወይም ደግሞ ኮንፍራንስ ምግብ ሊሆን አይችልም። ለስጋ ለመንፈስ ምግብ ነው፣ ለስጋ ግን ምግብ ሊሆን አይችልም። ስለዚህ ስጋ እግዚአብሔርን ለማምለክና እግዚአብሔርን ለማገልገል መበርታትና መጠንከር አለበት። ይሄ ደግሞ የሚቻለው በትክክል ሲመገብ ነው። እና ሶስት ቀናት መንፈሳዊ ምግብ ሲመገቡ ቢቆዩም ስጋዊ ምግብ ያስፈልጋቸው ነበር። ግን በጣም የሚገርመው ነገር ስጋዊ ምግብን በማግኘት በኩል የእያንዳንዱ ሰው ኃላፊነት ቢሆንም እንኳ፣ በዚያን ሰዓትና በዚያን ጊዜ እያንዳንዱ ሰው ራሱን መርዳት አይችልም ነበር ምክንያቱም ከቤት ከሰፈር ሩቅ በሆነ ቦታ ምን ላይ ነው የነበሩት? ምድረበዳ ላይ ነው የነበሩት። አሁን ይሄ መንፈሳዊ አጠቃላይ ሁኔታን ሁሉ እንደ ምሳሌ ሊሆን ይችላል ብለን ማሰብ እንችላለን። በህይወታችን አንዳንድ ጊዜ ምስቅልቅል ነገር ሲያጋጥመን ወይም ደግሞ ውጣ ውረዶች ሲያጋጥመን ራሳችንን መርዳት የማንችልባቸው ሁኔታዎች ይኖራሉ። አሁን እነዚህ ሰዎች ራሳቸውን ከመርዳት በጣም ሩቅ ሁኔታ ላይ ነበሩ። ራሳችንን መርዳት በማንችልበት ጊዜ አንዱ ችግር ወደ ሌላ ችግር ሲያገላብጠን፣ አንዱ ችግር ወደ ሌላ ችግር ሲመራን እና ችግራችን ደረጃ በደረጃ ሲቀጣጠል፣ እርዳታ ራሳችንን መርዳት የሚባለው ነገር ሙሉ ለሙሉ ከእጃችን ውጪ ሲሆን፣ በዛን ጊዜ ጌታ እግዚአብሔር ጣልቃ ይገባል። ለምን? ያዝንልናልና ይህንን አይነት ሁኔታ ውስጥ እንደነበሩ ነው ሰዎች መመልከት የምትችሉት። ምክንያቱም ደቀ መዛሙርቱ ራሳቸው እንደዛ ነው ያሉት። ደቀ መዛሙርቱ በዚህ በምድረ በዳ እንጀራ ከየት አግኝቶ ሰው እነዚህ ማጥገብ ይችላል? ይሄ እኛ ደቀ መዛሙርቱ የማናስበው ነገር ነው። ይህንን ልናቃልል እንችላለን ብለን በፍጹም አናስብም እና ደግሞ ሎጂካሊም ቢታሰብ እንኳን አንተ ራስህ ብታስብ የሚሉ ይመስላል። እና በዚህ በምድረ በዳ ሱቅ የለ፣ ሾፒንግ ሴንተር የለ፣ ሞል የለ፣ ኬት አንጥትን እናበላቸዋለን። ጌታ ኢየሱስ ክርስቶስ ግን የሚያደርገውን ያውቃል። ስለዚህ ህይወት በጠበበ ጊዜ፣ ነገሮች ጭልምልም ባሉ ጊዜ እኔ አሁን ለእናንተ ይህንን ማስረዳት የምፈልገው የሚያዝንላችሁ የሚራራላችሁ ጌታ መኖሩን እንድታምኑና እንድታስቡ ነው ጌታ ኢየሱስ ክርስቶስ ራሳችንን መርዳት በማንችልበት ጊዜ የሚደርስ የሚረዳ የሚራራ በችግርና በውጣ ውረድ ጊዜ ውስጥ ጥሎን የሚጠፋ አይነት አምላክ እንዳልሆነ እንድትረዱ ነው። ይህንን ሳስብ ድሮ ድሮ የሰማሁት አንድ አክቹዋሊ እያነበብኩት አንድ ታሪክን ልነግራችሁ እፈልጋለሁ። ከዚህ ከአሜሪካ አካባቢ ነው የወጣው። ምናልባት ከዚህ በፊት ነግራችሁ እንደሆነ አላውቅም። አንዲት አማኝ ልጅ ወጣት ናት። በጌታ ታምናለች እና በየቀኑ መጽሐፍ ቅዱሷን ታነባለች። በየቀኑ ትጸልያለች እና አንድ ጊዜ እንደዚህ አየች በህልሟ ይባላል በጽሁፉ ላይ እንዳነበብኩት እና ያየችው ነገር ምንድን ነው? ከጌታ ጋር መንገድ ዝም ብሎ ደልዳላ ሜዳ በሆነ መንገድ ከእሷ ጋራ አንድ ሰው እንደሚጓዝ ታያለች። እሷ እዚ ጋር ጎኗ ሌላ ሰው እና በኋላ የተረዳችው ይሄ ጎኗ የሚራመደው ሰው ጌታ ኢየሱስ ክርስቶስ መሆኑን ነው። እና እየተራመደች መልካሙን መንገድ ጨረሳ ሸለቆ ውስጥ ትገባለች። የህይወት ውጣ ውረድ ውስጥ ገባች እንደማለት ነው እና ያን ጊዜ ታይ የነበረው እግር አንድ እግር ብቻ ነው። አንድ ኮቴ ብቻ ነው ማለት የአንድ ሰው ሁለት ጫም እግሮች ናቸው የሚራመዱት። እና በኋላ ሸለቆውን ገብታ ወጥታ ደልዳላው ሜዳ ላይ እንደገና ስትመጣ ሁለት እግር ጎን ለጎን ሌላ ሰው ደግሞ ሲራመድ እንዳየች ይናገራል ያ ጽሑፍ። እና በኋላ ቆም ብላ እንደዚያ አሰበች። ያኔ በመልካሙ ጊዜ ሁለት ሰው ነበር የሚሄደው፣ ማለትም እኔና ጌታ ነበር እናለች። ሸለቆ ውስጥ ስገባ ግን ጌታ ጥሎኝ ጠፋ። ስለዚህ አሁን ሁሉ ሸለቆ ወርጄ እንደገና ከወጣ በኋላ ደግሞ ጌታ መጣ። ምን ነው ጌታ በእንደዚህ አይነት ምስቅልቅል ጊዜ ተውከኝ? ብላ መጸለይ ጀመረች እና ያገኘችው መልስ ምን እንደሆነ ታውቃላችሁ? በመልካሙ መሬት ላይ አብረሽ ነበርኩኝ ጎንሽ ሄድ ነበር። ግን ሸለቆስ ስትገቢ አንቺ አልነበርሽም የምትሄጂው። እኔ በትከሻዬ ላይ ተሸክሜሽ ወረድኩኝ። እኔ በትከሻ ላይ ተሸክሜሽ ወጣሁኝ ብሎ እንደተናገራት ጽፋለች። እና በጣም የሚገርም ነው ጌታ እግዚአብሔር እኛ በሚያጋጥመን ፈተናና ምስቅልቅል ጊዜ ጥሎን ዞር የሚል እና እንደፈለጋቸው መንገድ ላይ ቢዝሉ ቢወድቁ ጉዳይ አይደለም እኔ መልእክቴን ተናግሬያለሁ የራሳቸው ጉዳይ ብሎ የሚል አይደለም። ጌታ እጅግ የሚምር ደግሞም እጅግ ምን የሚያደርግ ነው፣ የሚራራ ነው። ስለዚህ ጌታ ዛሬም ላለንበት ሁኔታ የሚራራ ሸለቆ ስንገባ ጥሎን የህይወት ሸለቆ ስንገባ ማለቴ ነው ጥሎን የሚጠፋ ሳይሆን የሚሸከመን የሚያዝንልን የሚራራልን እንደሆነ እንድናስብና እንድናውቅ ነው። ይህ ሲገባን ነው በሸለቆና በተራ በሸለቆና በማይመስል ሁኔታ ውስጥ በወደቅን ጊዜ ተስፋ ቆርጠን ዲፕሬሽን ውስጥ ገብተን ወደ እብደት ደረጃ ላይ ልንሄድ የማንችለው እና፣ ይህንን የጌታን ባህሪ ማወቅና መረዳት በጣም በጣም አስፈላጊና ቁልፍ ነገር ነው። ጌታ ዛሬም ላለንበት ሁኔታ ይራራል። በእርግጥ የሰው ልጅ አጠቃላይ ሁኔታ ያሳዝናል። እውነት ነው። ጌታ ከሰማይ የመጣው ከቅድስት ድንግል ማርያም የተወለደው የእኛ አጠቃላይ ሁኔታ ስለሚያሳዝነው ነው። ለምንድን ነው ብዙ ሰዎች በጌታ ርኅራሄ ያልተጠቀሙት? በኋላ እናገርበታለሁ። በሁለተኛ ደረጃ የምናገረው ይህንን መልእክት በተመለከተ የክርስቶስ ርኅራሄ አይነት ምን አይነት ነው የሚለውን ነጥብ በማንሳት ነው። አሁን ስለ ተአምሩ ብዙ ትኩረት ሳልሰጥ ስለ ጌታ ባህሪ ነው መናገር የምፈልገው እያልኳችሁ ነው። ይህንን ተአምር የሰራው ጌታ በህይወታችን አጠቃላይ ሁኔታ ተአምርን መስራት ለእኛ ርኅራሄ እጁን መዘርጋት የሚችል አምላክ ሩኅሩህ አምላክ የሚያዝንልን እንደሆነ እንድናስብና በዚህ ጥልቅ እምነት ላይ እምነታችን እንዲመሰረት ነው። ስለዚህ የክርስቶስ ርኅራሄ አይነት ምን አይነት ነው? አንድ፣ ሁለት፣ ሶስት፣ አራት ነጥቦችን እዚህ ጋር ለመናገር እፈልጋለሁ። በመጀመሪያ በአይነቱ እግዚአብሔራዊ ነው፣ ሰዋዊ አይደለም። የጌታ ሐዘን ቅድም እንዳልኩት ሰዎች በአንዳንድ ምስቅልቅል ነገር ሲያጋጥመን እሰይ የእጁን አገኘ የእጇን አገኘች እንደሚሉ የታወቀ ነገር ነው ስለዚህ ጌታ እንደዚህ አይነት አምላክ ነው ወይ አይደለም የጌታ ርኅራሄ እግዚአብሔራዊ ነው በሰፊ ልብ ላይ የተመሰረተ ነው የጌታ የኢየሱስ ክርስቶስ ሐዘኔተና ርኅራሄ የራሱ የእግዚአብሔር ሐዘንና የእግዚአብሔር ርኅራሄ እውነተኛ መግለጫ ነው ስንራብ ዝም አይልም። ስንጠማ ዝም አይልም። እሱ ስለኛ ይራራል። እጅግ የሚምር የሚራራ ከውስጡ የሚነካ አምላክ ስለሆነ ነው። ሌላው እዚህ ጋ የምንመለከተው ነጥብ በእርግጥ እግዚአብሔራዊ ርኅራሄ ስለሆነ የጌታ ኢየሱስ ክርስቶስ ርኅራሄ በሙሉ እውቀት ላይ የተመሰረተ ነው። የአንዳንድ ሰዎች ርኅራሄ ከሰዎች ጋር ባነጻጽር በሰዎች አጠቃላይ ውስጣዊ እና እውነተኛ እምነት ወይም ደግሞ እውቀት ላይ የተመሰረተ አይደለም። የጌታ ርኅራሄ ግን በሙሉ እውቀት ላይ የተመሰረተ ነው። እኛን በደንብ ያውቀናል። አጼን ጌታ እግዚአብሔር በደንብ ያውቀዋል። ኤልሳን፣ ቆንጅትን፣ ዲቦራን እና ሰሎሜን፣ ሳምራዊትን፣ ርብቃን ሁላችንንም በደንብ ያውቀናል። በሙሉ እኛ ከምናውቀው በላይ ያውቀናል። እና በሙሉ እውቀት ላይ የተመሰረተ ስለሆነ ምክንያትንና ውጤትን ያገናዘበ ርኅራሄ ነው። አሁን እዚህ ጋ ያለውን ቃል ብትመለከቱ ጌታ ኢየሱስ ክርስቶስ ምግብ የላቸውም። ምግብ የለንም ብለው ፕሮቴስት ሲያደርጉ አትሰሙም። ግን ጌታ ኢየሱስ በሙሉ እውቀት ላይ የተመሰረተ ሬራይ ስላለው ለደቀ መዛሙርቱ ምግብ ስለሌላቸው የሁሉን ጓዳ፣ የሁሉን ኪስ፣ የሁሉን አቁማዳ፣ የሁሉን የላንች ቦክስ ስለሚያይና ስለሚያውቅ ምግብ የላቸውም ብሎ ሲናገር ታያላችሁ። በሙሉ እውቀት ላይ የተመሰረተ ነው። ስለዚህ አልበሉም፣ ምግብ ስለሌላቸው አልበሉም። አለመብላት ደግሞ የሚያስከትለው ውጤት አለ። ምክንያት እና ውጤትን እዚህ ጋር ሲያስቀምጥ ታያላችሁ። እስካሁን ከእኔ ጋር ቆይተዋልና የሚበሉ ስለሌላቸው አዝንላቸዋለሁ። አንዳንዱ ደግሞ ከሩቅ ነው የመጣው። ጦማቸውን ወደ ቤታቸው ብሰዳቸው ሳይበሉ ምን ይሆናሉ ነው ያለው። በመንገድ ይዝላሉ፣ ይወድቃሉ፣ አንዳንዶችም ሊሞቱ ይችላሉ። ስለዚህ ምክንያትና ውጤትን ያገናዘበ ርኅራሄ ነው ልላችሁ ነው። ዝም ብሎ አይነት ርኅራሄ አይደለም። ያለ እውቀት የሆነ ርኅራሄና ሀዘን አይደለም ጌታ ኢየሱስ ክርስቶስ ያለው። ስለዚህ እያንዳንዳችንም ጌታ ሲራራልን፣ የርኅራሄው አይነት እና የርኅራሄው ባህሪ ማለት ትችላላችሁ፣ በሙሉ መለኮታዊ እውቀት ላይ የተመሰረተ ነው። ቤተ ክርስቲያን ስንመጣ አንዳንድ ጊዜ እግዚአብሔር በሰባኪ በኩል በቃሉም በምናነባው በኩል በአንዳንድ ነገር ላይ በጣም በጣም ሲሪየስሊ ደጋግሞ ደጋግሞ ይናገረናል። ምክንያቱም በሙሉ እውቀት ላይ በእሱ እውቀት ላይ የተመሰረተ ስለኛ የሚያውቀው ነገር ስላለ ነው። ምክንያትና ውጤትን ያገናዘበ ነው። ኃጢአትን አትስሩ፣ ኃጢአትን ተጸየፉ፣ ኃጢአትን አታድርጉ ብሎ ጌታ ሲናገር በሙሉ እውቀት ላይ የተመሰረተ ነው። የኃጢአት ምክንያት እና የኃጢአት ውጤት በጌታ ዘንድ የታወቀ ነው። እኛ ምናልባት የኃጢአትን ውስጣዊ ምክንያትና ደግሞም የመጨረሻ ውጤቱን ስለማናውቅ ምን ማለቱ ነው እግዚአብሔር? ልንል እንችላለን። እግዚአብሔር ግን ያውቃል፤ የሚመክረም ምክር ትክክለኛና እውነተኛ ነው። ሌላው የክርስቶስ ርኅራሄ አይነት ተግባራዊና ውጤታማ ነው። አሁን ቃሉን ብትመለከቱ ጌታ ኢየሱስ ክርስቶስ አዝንላቸዋለሁ ካለ በኋላ የሐዘኔታውን፣ የሐዘኑን፣ የርኅራሄውን መግለጫ ተግባራዊ እርምጃ ሲወስድ ታያላችሁ። አዝንላቸዋለሁ ብሎ ምንም ማድረግ የምችለው የለም፣ ስለ ችግራቸው ስለ ችግራቸው ሳስብ ባዝንም ከኔ ችሎታና ከኔ አቅም ውጭ ነው ሲል አትመለከቱም። አዝንላቸዋለሁ አለና ወዲያው ተግባራዊ እርምጃ ለመውሰድ ሲነሳ ታያላችሁ። እውነትም ውጤታማ ነው። የጌታ ሐዘን ስሜታዊና ከንፈር መጥጦ ዞር የሚል አይደለም። ወዲያውኑ የሚበሉትን እንዲያገኙ ተአምራት ሲያደርግ ነው የምታዩት። ጥቂቱን ነገር ማብዛት እንደሚችል ሰዎች እንዲያዩም አድርጎ ነው ጥቂቱን ነገር አብዝቶ ተአምር ሰርቶ በእጃቸውና ባንደበታቸው በሰውነታቸውም ውስጥ ገብቶ ኃይልን፣ ጥንካሬን፣ ብርታትን ሳይወድቁ ለረጅም መንገድ የሚሄዱበትን ጉልበት ሲሰጣቸው ነው የምናየው እና የጌታ ርኅራሄ ተግባራዊ ነው። የሰዎች ርኅራሄ ተግባራዊ አይሆንም ብዙውን ጊዜ ሰማንያ ዘጠና ፐርሰንቱ ምክንያቱም እያንዳንዱ ሰው የራሱ ችግር የራሱ ጥያቄ የራሱን እንቆቅልሽ ስላለበት ነው። ጌታ ግን ከችግር በላይ ነው። ለችግራችን የሚደርስ ውጤታማ ተግባራዊ ነገሮችን ማድረግ ይችላል። እግዚአብሔር ይመስገን። ግን እኔ ሌላም ነገር ያለው የጌታ ኢየሱስ ክርስቶስ ርኅራሄ አይነቱ የሰዎችን ችግር የራሱ አድርጎ የሚያይም አይነት ነው። አሁን ይህም ከሰዎች ጋር ስታነጻጽሩት በጣም የተለየ ነው። ሰዎች የሰዎችን ችግር እንደ ራሳቸው ችግር አየው በቤተሰብ ሰርክል ውስጥ እንኳን። ጌታ ግን የራሳችንን ችግር እንደ ራሱ አይቶ የሚራራልን አምላክ እንደሆነ መጽሐፍ ቅዱስ ይናገራል ዕብራውያን አራት ቁጥር 15 በጣም የምወደው ጥቅስ ነው ምን ይላል መሰላችሁ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ብሎ ይናገራል። እኔ ብዙ ጊዜ ይህን ቃል ስናገርበት ሁለት ኔጌቲቭ የቋንቋ ኔጌቲቮች፣ ፖዘቲቭ ውጤት ያላቸው የቋንቋ ኔጌቲቮች ነው እዚህ ጋ የተጻፉት። በድካማችን ሊራራልን የማይችል ሊቀ ካህን የለንም፤ የማይችል የለንም፣ የሚችል አለን የሚል ትርጉም ነው ያለው በቋንቋ እና ይሄ የሚችል ሊራራልን የሚችል የሚያዝንልን ድካማችን የሚለውን ቃል በግሪክና በእንግሊዝኛ ስታዩት በእንግሊዝኛ ኢንፈርሚቲስ ነው የሚለው። በጣም የብዙ ቃል ነው። ኢንፈርሚቲስ ማለት በጣም ብዙ ድካሞች አሉብን። በእነዚህ ሁሉ ብዙ ድካሞቻችን ጌታ ኢየሱስ ክርስቶስ ይራራልናል። እኛ ድካሞች አሉን። ልዩ ልዩ ስሜቶቻችንን ማንቆጣጠር አይነት ሰዎች ነን። ድካሞች አሉብን። ኃጢአታዊ ዝንባሌ ይማርከናል። ግን በእነዚህ ሁሉ ነገሮች እሱ ሊራራልን ይችላል ነው የሚለው እና ይሄንኛውን ቃል ስትመለከቱ ሊራራልን ይችላል የሚለውን ስትመለከቱ የግሪኩ ምንድን ነው? ምን የሚል ሀሳብ አለው? በእኛ ጫማ ውስጥ ልክ እኛ እንደሚሰማን ሆኖ ይሰማዋል ነው የሚለው እኛ የሚሰማን ስሜት እኛ የሚጨንቀን ጭንቀት እኛ የሚከብደን ሸክም ልክ እንደ ራሳችን ሆኖ ይሰማዋል የሚል ትርጉም ነው ያለው እና በጣም አስደናቂ ነው። ስለዚህ የእኛን ችግር የራሱ ችግር አድርጎ ይመለከታል የሚልን ነገር እንድታስቡልኝ እፈልጋለሁ እና ማንም ሰው ባያስብላችሁ፣ ማንም ሰው ባያዝንላችሁ፣ ማንም ሰው የእናንተ ነገር ባይገባው ስለ እናንተ የሚገደው የእናንተ ነገር የሚገባው ስለ እናንተ ሁልጊዜ ከማሰብ የማያቋርጥ ጌታ ኢየሱስ ክርስቶስ አላችሁ የሚለውን እውነት ያስረዳል። ክብር ለእግዚአብሔር ይሁን። በእርግጥ እኔ የክርስቶስ ርህራሄን አይነቶች ለመዘርዘር ስነሳ እዚ ጋ ሌላም ነጥብ ዘርዝር ያለው ቀን ቀንና ሰዓት አይበቃውም የክርስቶስን የርህራሄ ባህሪ ወይም አይነት ለመዘርዘር። እና የመጨረሻ ያስቀመጥኩት የችግር መጠንና አይነት የማይወስነው ርህራሄ ነው። የጌታ ጌታ ለእኛ ሲያዝን የአንዳንድ ጊዜ የችግራችን መጠን መግሰፉ ወይም የችግራችን አይነት ውስብስብ መሆኑ ጌታ እግዚአብሔርን የሚያግደው ይመስለናል፣ ግን አያግደውም። አሁን እዚህ ጋር ያሉት ሰዎች አራት ሺህ ሰዎች ናቸው፣ ቢያንስ የበሉት ሰዎች። በእርግጥ ወደ ሰባት ሺህ ስምንት ሺህ ሊሆኑ ይችላሉ። በዚያን ጊዜ ሴቶችንና ሕፃናትን የመቁጠር ልማድ አልነበረም እና ይሄ እውነት ነው። ስለዚህ እነዚህ ያህል ሰዎች እዛ ቦታ መኖራቸው ደቀ መዛሙርቱ ከብዷቸዋል። ይህንን ለሚያክል ህዝብ ምድረ በዳ ውስጥ ሰው እንጀራ አምጥቶ እንጀራ አግኝቶ ከየት ሊያጠግባቸው ይችላል? ይሄ የችግሩ ማግኒቲዩድ፣ ልበለው፣ የችግሩ መጠን በጣም ሰፊ ነው እና ያለንበት ሁኔታ ደግሞ ምንም ማድረግ የማይቻልበት ቦታ ነው። እና የችግሩ መጠን፣ የችግሩ አይነት፣ የችግሩ ብዛት በፍጹም ልናስወግደው የማንችለው አይነት ነው። ችግር ለእኛ ሊደረደር ይችላል። ለጌታ ለኢየሱስ ግን ሰዋዊ ችግር ምኑም አይደለም። ይህንን መገንዘብ እና መረዳት አለብን። ነገሮች ምስቅልቅል ቢሆኑም እንኳን የህዝቡ ብዛት እና የፍላጎቱ ብዛት ምንም አይነት መጠን ይኑረው ጌታ ኢየሱስ ክርስቶስ ርኅራኄውን ሲገልጥ እነዚህን ነገሮች ሁሉ እንደ ምናምን ያስወግዳቸዋል። ጌታ የተመሰገነ ይሁን። አሁን ምንድን ነው አላማ የነዚህን ነገር ሁሉ በመናገር ብላችሁ ብትጠይቁኝ፣ አላማ ምንድን ነው? ወደ ራሱ የሚጠራን ጌታ ኢየሱስ ክርስቶስ በእውነት የሚራራልን፣ የሚያስብልን፣ የሚያዝንልን አምላክ እንደሆነ፣ ወዳጅ እንደሆነ፣ ጓደኛ እንደሆነ አምላክ ነው ኦፍ ኮርስ ግን በጣም ቀርቦን በህይወታችን ሁሉ ከጎናችን እየቆመ ሊረዳን የሚችል ርኅራሄ ያለው ተግባራዊ በእውቀት ላይ የተመሰረተ የሰዎችን ችግር እንደ ራሱ የእኛን ችግር የሚያይ እንደሆነ እንድታስቡና ይህንን በልባችሁ እንድታሰርጹ ነው። አንዳንድ ጊዜ እንዲህ የሚል ጥያቄ ሊነሳ ይችላል የሚቀጥለው ነጥቤ ላይ ስመጣ የክርስቶስ ርኅራሄ ማስረጃ አለው ወይ? እንደው ዝም ብለህ እንደው ይሄ ቲዎሪቲካል ወይም ሀሳባዊ ሊሆን አይችልም ወይ የምትናገረው ነገር ብላችሁ ታስብ ይሆናል። ማስረጃ አለው ወይ? አሁን ማስረጃ አለው። እኔ ይህንን ማስረጃ በጥቂት ነጥቦች ለማስረዳት እፈልጋለሁ እና አንደኛው ማስረጃ ከሰማይ የመጣው ስለ ሰዎች ልጆች ሁኔታ በማዘኑ ነው። ጌታ ኢየሱስ ክርስቶስ ከሰማይ ሰማያት ነው የመጣው ጌታ ኢየሱስ ክርስቶስ ስጋን ለብሶ በሰዎች መካከል የተመላለሰ ቢሆንም እንኳን እሱ ከስላሴ አካላት አንዱ ነው። እኛ አብ ወልድ መንፈስ ቅዱስ ሶስት አምላክ አሃዱ አምላክ ብለን ነው የምናምነው። ይህ የግዕዙ ቃል በጣም ጥሩ ነው። አብ ወልድ መንፈስ ቅዱስ አሃዱ የሚለው በግዕዝ አሃድ ማለት የብዙ አንድ ማለት ነው በግዕዝ አሁንም አሃቲ ማለት ነጠላ አንድ ማለት ነው እና አሃዱ አምላክ ነው። ጌታ እግዚአብሔር አብ ወልድ መንፈስ ቅዱስ እና ከነዚህ ከአብ ከወልድ ከመንፈስ ቅዱስ አንዱ ስለ ሰዎች ሁኔታ ስለ ሰዎች ኃጢአታዊ ሁኔታ ዘላለማዊ ጥፋት ስለ ሰዎች ምስቅልቅል ችግር በማዘኑ ነው ጌታ ኢየሱስ ክርስቶስ ወደ ምድር የመጣው። እና እዚህ ማቴዎስ ምዕራፍ ዘጠኝ ላይ እዚህ የጠቀስኩት ቃል አለ። ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሀማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር ብሎ ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበረና አዘነላቸው ይላል። ብዙ ህዝብን ባየ ጊዜ እንደምን ሆነው ያያቸው? እረኛ እንደሌላቸው በጎች ደግሞም ተጭንቀው ደግሞም ተጥለው ማንም ጉዳዬ ስለነሱ ጉዳዬ ነው ብሎ ስለነሱ የማያስብላቸው ሆነው በእንደዚ አይነት ሁኔታ ላይ ያሉ። ጌታ ኢየሱስ ግን ልቡ ተነካላቸው። በእርግጥ በዘመኑ የሃይማኖት አስተማሪዎች ነበሩ፣ ግድ አልነበራቸውም ለራሳቸው ነበር የሚያስቡት ፈሪሳውያኑ ጸሐፍቱ የመሳሰሉት እዚህም ጋር ምዕራፍ ስምንት ማርቆስ ወንጌል ላይ በዚያ ወራት ደግሞ ብዙ ህዝብ ነበረ እና የሚበሉት ስለሌላቸው አዘነላቸውና ደቀ መዛሙርቱን ጠርቶ ምን እናድርግ ብሎ ሲናገር ነው የምታዩት እና ማስረጃ አለው ጌታ ኢየሱስ ክርስቶስ ማዘኑ መምጣቱ ራሱ ከሐዘኔታው የተነሳ ነው እዚህ ተሰብስበን የጌታን ቃል እንድንሰማ ማድረጉ ከሐዘኔታው የተነሳ ነው። አዎ አንዳንድ ቤተ ክርስቲያን ሰዎች ተሰብስበው የፓስተሮች የፓስተሮችና የጊዜው ነቢያት መጠቀሚያዎች ሆነዋል። ግን እንደዛ አልል አልነበረም የጌታ ሀሳብና የጌታ እቅድ እኔ ባለፈው ሳምንት ናዝሬት ቤተ ክርስቲያን ውስጥ አገለግል ነበር እና በጣም ያው ሁሉም ቸርች ነው፣ እንደዛ አይነት ነገር ያለው የሙዚቃ ተጫዋቹ የፓስተሩ ልጅ ነው እና በጣም ከመጠን በላይ የሆነ የሙዚቃ ጩኸት ነበረ ቸርች ውስጥ እና እኔ አገልግሎትን ከጨረስኩ በኋላ ትንሽ ልምከራችሁ ብዬ ምክር ጣል አደረግኩላቸው እና እዚህ ሀገር ፒፒኢ የሚባል ነገር ታውቃላችሁ። ፐርሰናል ፕሮቴክሽን ኢኩፕመንት ነው የሚባለው። ፒፒኢ ካላደረጋችሁ ፋብሪካ ውስጥ መግባት አትችሉ። ፒፒኢ ማለት የአይን ላይ የሚደረግ መነጽር፣ ጆሮ ላይ የሚወተፍ ነገር እና ጫማ፣ ለእጅ ጓንት የመሳሰለውን ነገር ማድረግ ነው እና ይህንን ነገርኳቸውና በድምፅ አለም ውስጥ የድምፅ ህግ አለ። ይሄ የድምጽ ህግ 65 ዴሲቤል በላይ የሰው ጆሮ መስማት አይችልም፣ ከተወሰነ የጊዜ ገደብ ውጭ እና አሁን እናንተ እዚህ ጋር የምታስጮሁት ሙዚቃ ምናልባት ወደ መቶ ምናምን ዴሲቤል ነው። ማለት የሰው ልጅ ከሚሰማው መጠን እጥፍ ነው የምትሰሙት። እና ቢሊቭ ሚ ኦርኖት ከጥቂት ጊዜ በኋላ ሁላችሁም ደንቆሮች ትሆናላችሁ። ምክንያቱም የሰው የተፈጥሮ ህግ ውጪ የሆነ ነገር ነው እያደረጋችሁ ያላችሁት። እና ይህንን ሙዚቃ የማትቀንሱ ከሆነ ሰው ራሱ መምጣቱን ያቆማል እዚህ ቤተ ክርስቲያን። እና ምን ልላችሁ ነው መሰላችሁ ሰዎች ለሰው ህይወት በአጠቃላይ አሁን በአሁኑ ዘመን ያሉ አገልጋዮች የዚህ የሰውን ህይወት የሰውን ተፈጥሮ የማወቅ ችሎታቸው በጣም ዜሮ ነው። አያቁም፣ ለማወቅም አይፈልጉም። ስለዚህ ሰውን በድንቁርና እየገደሉት ነው እና ፓስተሩ መጨረሻ ላይ ወጥቶ እግዚአብሔር ይባርክ ካለ በኋላ እኔ ልጄ እዚህ ጋር የሚጫወተው መሳሪያ አንዳንድ ቀን ልቤ ተበጥርቆ እስከሚወጣ ድረስ ይመታብኛል እና የማደርገው ነገር ስለሚጠፋኝ እውቀቱም ስለሌለኝ መናገርም ብናገርም ቀንሰው ቀንሰው እያልኩ ብናገርም ዘማሪዎች ይመጡና ጨምረው ጨምረው ስለሚሉ፣ እኔም ወይም ዘማሪዎችም ማንን እንደሚሰማ ግራ ስለሚገባው ደግሞም በሰዎች ፊት ሰዎች መጮሁ ተቀባይነት ያለ ስለሚመስለው በቃ እኔ ተቸግሬያለሁ። ኋላ መቀመጥ እፈልግና ምን ትሉኛላችሁ ብዬ ፊት እቀመጣለሁ እና ጭንቀቴን ነው ዛሬ የተናገረኝ ብሎ ሲናገር ሰምቻለሁ። አያችሁ፣ ጌታ ኢየሱስ ክርስቶስ እንደዚህ አይነት ሁኔታ በሰዎች ሕይወት ውስጥ እንዲደረግ አይፈቅድም ርህራሄው ልዩ ስለሆነ የሰዎችን ርኅራሄ ስትመለከቱ ግን ከእውነት የራቀ ሆኖ ታገኙታላችሁ። እና አሁንም ጌታ ኢየሱስ ክርስቶስ የርኅራሄ ስራን ሲሰራ ታያላችሁ። እዚህ ቦታ ሲራራ፣ ሰዎች እንዲበሉ ያላችሁን አምጡና ባርኬው ስጧቸው ብሎ ሲናገር አሁን የጌታ ርኅራሄ ማስረጃ ብዬ ከጠቀስኳቸው ነገሮች እዚህ አራተኛው ነጥብ ላይ ያለውን ብታዩ ባላቸው ነገር ላይ የሚያስፈልጋቸውን ነገር በተአምር ሰጠ። አሁን ምን ስንት ነው ያላችሁ ነገር ብሎ ጠየቃቸው። ሰባት እንጀራ ብቻ ያለን እነሱን አምጧቸው ወደ እኔ። ጌታ ኢየሱስ ባረካቸውና ቆርሳችሁ ስጡ ያለንን ነገር በከርህራኄው የተነሳ በመባረክ ያለንን ነገር እጁን ዘርግቶ መንፈሱን ልኮ ቃሉን ልኮ በመባረክ እጅግ በጣም ጠቃሚ ከምንፈልገው በላይ አጥጋቢና የሚያረካ ሊያደርግ የሚችል አምላክ ነው። ባለን ነገር ላይ የሚያስፈልገንን ተአምር መስጠት የሚችል አምላክ ነው። ይሄ የርህራሄው ማስረጃ ነው። ስለዚህ በሉ ጠገቡ፣ የተረፈውንም ቁርስራሽ ሰባት ቅርጫት አነሱ የሚለውን ታያላችሁ። ያለንን ነገር ባርኮ ችግራችንን ያስወግዳል። አንዳንድ ጊዜ የኛ አይምሮ በአንዳንድ ሁኔታ ውስጥ አንዳንድ ነገሮችን ፊገርውት ማድረግ ሊከብደው ይችላል። ግን ምን ማድረግ እንችላለን? ጌታ ሆይ ይሄ ነገር ሊገባኝ አልቻለም። ስለዚህ አይምሮዬም ባርክልኝ እና አስተሳሰቤን አስተካክልልኝ ብለን በፊቱ ስንቀርብ ጌታ አይምሯችንን ይባረካል። ያለንን ነገር ከኃጢአትና ከበደል አመለካከት ነፃ አድርጎ ዳይናሚክ የሆነን ሰዎች እንድንሆን ያደርገናል። ርኅራሄው የጌታ ርኅራሄ የብዙ ሰዎችን ጥያቄ መልሶ አርክቷል። በዘመናት ሁሉ የኔን ጥያቄ መልሷል። ወደሱ የመጡ ሰዎችን ጥያቄ መልሷል። ርኅራሄው የሁሉንም ጉልበት የሚያበረታ ኃይል ያለው ነው። እዚህ ጋ የጠቀስኳቸው ነጥቦች ናቸው። ርኅራሄው ለመንፈሳዊም ለስጋዊም ጥያቄ መልስ አለው። ስለዚህ በዘመናት ሁሉ ወደ ጌታ ወደ ኢየሱስ ክርስቶስ መጥተው ከጌታ ርኅራሄ ኃይል ወጥቶ እና የርኅራሄው ደግነት ተገልጦ ያልረኩ ያልጠገቡ፣ ያልበረቱ ለመንፈሳዊም ሆነ ለስጋዊ ጥያቄ መልስ ያላገኙ ሰዎች የሉም። የክርስቶስ ርኅራሄ ማስረጃ አለው። ቢያንስ ቢያንስ በእኔ ሕይወት ማስረጃ አለሁ፣ ብዙ ጊዜ የርኅራሄውን ውጤት አይቻለሁና። ስለዚህ የርኅራሄውን ማስረጃ እንደገና በሌላ መልክ ለመግለጥ በርኅራሄው ሰዎችን ለመጥቀም በሰዎች ይጠቀማል። አሁን አራት ሺ የሚያህሉ ሰዎች ናቸው ያንን እንጀራ የበሉት። ግን ጌታ ኢየሱስ ክርስቶስ በርኅራሄው ደቀ መዛሙርቱን እሱ ከጸለየ በኋላ ያላቸውን ነገር ተቀብሎ ከጸለየ በኋላ ስጡ ብሎ እነሱ እንዲሰጡ በሰዎች አገልግሎት፣ በሰዎች መንፈሳዊ ህይወት፣ በሰዎች መንፈሳዊ ስጦታ የሚጠቀምና ያንንም ደግሞ ለሰዎች በማካፈል የሚረዳ አምላክ ነው። የርኅራሄው የመጨረሻ ማስረጃ በቀራኒዮ መስቀል ላይ የተሰራው ስራ ነው። ጌታ ኢየሱስ ክርስቶስ በቀራኔው መስቀል ላይ ተሰቀለ። ትዚ ይላችኋል መጽሐፍ ቅዱስ ስታነቡ በቀራኔው መስቀል ላይ እጆቹንና እግሮቹን ቸነከሩት እና መስቀሉ ተተከለ። ከዛ በኋላ ደሙ ፈሰሰ እና ህይወቱን ለእግዚአብሔር አሳልፎ ሰጠ። ነፍሴም በእጅህ አሳልፌ ይሰጣለሁ ብሎ ተፈጸመ አለ። ያ የስድስት ሰዓት የመስቀል ክስተት የጌታ ኢየሱስ ክርስቶስን የመጨረሻ ርኅራሄና የመጨረሻ ሀዘኔታ የሚያሳይ ነው። ጌታ ኢየሱስ ክርስቶስ የመስቀልን ሞት የሞተው ለእኛ እራርቶ ነው። አንዳንድ ሰዎች እንደዚህ ያስባሉ። ባለፈውም ሳምንት ናዝሬት ተናግሬያለሁ። እኛ እዚህ የምንሰበሰበው እግዚአብሔርን ለመጥቀም ነው፣ በጩኸታችን ሞቅ ልናደርገው ነው ብለው ያስባሉ ልክ አይደለም እግዚአብሔር እኛን ሊጠቅመን ነው የሚሰበስበን በመስቀል ላይ ለእኛ ጥቅም የሰራውን ስራ ለእኛ ራርቶ ያደረገውን ነገር በህይወታችን ተግባራዊ እንዲሆን ነው የኃጢአት ይቅርታ እንድናገኝ፣ የመንግሥተ ሰማይ ተስፋ እንድናገኝ፣ ከእግዚአብሔር ጋር ጥልቅና ጥብቅ የሆነ ግንኙነትና ኅብረት ኖሮን ሁል ጊዜ በርኅራሄው እየተደሰትንና እየጠገብን እንድንኖር ነው። የመጨረሻ የርኅራሄ መግለጫ ምንድን ነው ብላችሁ ብትመለከቱ የቀራንዮው መስቀል ነው። ጌታ ኢየሱስ እዛ ተሰቀለ። በመስቀል ላይ ዋለ። ለእኛ ዋጋ ከፈለ፣ እኛ ከእግዚአብሔር ጋር እንድንታረቅ። እኛ ከእግዚአብሔር ጋር ካልታረቅን ምንም አይደለንም ገሃነመ እሳት ወራሾች ነን። ዘላለም ስቃይ የሚባለውን ነገር የምንቀምስ ሰዎች ነው የምንሆነው። ግን ከርኅራሄውና ከምሕረቱ የተነሳ ጌታ ኢየሱስ በመስቀል ላይ ተሰቅሎ ዋለ፣ ሞተ፣ በሦስተኛው ቀን ከሞታን ተነሳ። ክብር ለእግዚአብሔር ይሁን። ስለዚህ እንደ ማጠቃለያ የማጠቃልልበት የመጨረሻው ሀሳቤ ክርስቶስ ለእያንዳንዳችን ይራራል የሚለውን ነገር በመናገር ነው አጠቃላይ መንፈሳዊና ስጋዊ ሁኔታዎቻችንን ስለሚያውቅ የአሁኑን ሁኔታችንን ስለሚያውቀው ይራራልናል። የወደፊት ሁኔታችንን ስለሚያውቀው በኃጢአት በበደል ብንቀጥል ስለሚያውቀው ይራራልናል። ዘላለማዊ ሁኔታችንን ስለሚያውቀው ይራራልናል። ሰዎች ይህንን የጌታ የኢየሱስ ክርስቶስን ርኅራኄ ቢያውቁ እየሮጡ እየዘለሉ ማረኝ፣ ይቅርበለኝ ለካ ስለ እኔ ስለምታውቅ ነው በቀራኔው መስቀል ላይ የዋልክልኝ ብለው ይመጡ ነበር። ብዙ ሰዎች ኃጢአትንና ስጋዊ ምኞትን ለመከተል ስለሚፈልጉ ይህንን እውነት ከማወቅ ሩቅ ናቸው። ቢሆንም ጌታ ኢየሱስ ክርስቶስ ይራራላቸዋል። ስለዚህ ለእያንዳንዳችን ይራራል ያዝናል እና በሁለተኛ ደረጃ እዚህ ጋር የምናገረው ስለሚራራልን ሊረዳን እጁን ይዘረጋልናል። እውነት ነው። ጌታ ኢየሱስ ክርስቶስ ከማንም በላይ ከጎናችን ሊቆም ይፈልጋል። ጌታ ኢየሱስ ክርስቶስ ከማንም በላይ ስለ ሕይወት ምንነት፣ ስለ ሕይወት ዓላማ፣ ስለ ሕይወት ትርጉም፣ ስለ ሕይወት ወይ ወይ አጠቃላይ ነገር ሊያስተምረን ሊመክረን ሊመራን ይፈልጋል። ጌታ ኢየሱስ ክርስቶስ ከርኅራዩ የተነሳ በድካማችን ሊደግፈን ያለፈውን ኃጢአታችንን ሁሉ ከንቱ የሆነውን ነገራችንን ሁሉ ይቅር ብሎ እንደገና አጊጦና አሰማምሮ ሊያቆመን ይፈልጋል። ይራራልናል። ጌታ ኢየሱስ ይራራልናል። የሦስተኛ ነጥቤ ዚህ ጋር የምናገርበት የወደፊታችንን ሊያሳምርልን፣ ይራራልናል አቅጣጫችንን ሊያስተካክልልን እግዚአብሔር የሚመራት የሚመራው ሰው ነው ተብለን ምስክርነታችን እንዲደምቅ ሊያስተካክልልን አቅጣጫችንን ሊመራ ይፈልጋል ጌታ ኢየሱስ ክርስቶስ። በመንገድ ዝለን እንዳንወድቅ የሚያስፈልገንን ሊያደርግልን ይፈልጋል። እነዚህ አራት ሺ ወንዶች ቢያንስ ወንዶች አራት ሺ ወንዶች ሌሎቹ ሴቶቹና ህፃናቱን ሳልቆጥር ልክ መጽሐፍ ቅዱስ እንደሚያደርገው ሁሉ እነዚህ ሁሉ ቻው ደህና ሁኑ፣ ሶስት ቀን ሳስተምራችሁ ቆይቻለሁ፣ ሂዱ ብሎ ቢላቸው ልክ እሱ እንዳለው በመንገድ ላይ ዝለው እንደሚወድቁ ምንም ጥርጥር የለውም። ስለዚህ በመንገድ ዝለን እንዳንወድቅ የሚያስፈልገንን ሊያደርግልን ጌታ ኢየሱስ ክርስቶስ ይራራልናል እና ምን ማድረግ አለብን? የመጨረሻ ማጠቃለያ ሀሳቤ ነው። ምን ማድረግ አለብን? እኔ ይህንን ከልቤ ነው ልቤ እየተነካ ነው የምንናገረው። ምን ማድረግ አለብን? እሱ እንደሚያስብልን መረዳት፣ በጥልቅ በልባችን ውስጥ ማወቅ አለብን። ጌታ ኢየሱስ ክርስቶስ ያስብልናል። አንደኛ ጴጥሮስ ምዕራፍ አምስት ላይ ሐዋርያው ጴጥሮስ ሲናገር እንግዲህ አለ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ኃይለኛ እጅ አለው። እሱና ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ዝቅ አድርጉ። ይሄ በትዕግስት የጸሎታችሁን መልስ ለማግኘት ጠብቁ። እግዚአብሔርን ተመልከቱ። ራሳችሁ ቀድማችሁ እርምጃ ትውሰዱ በህይወት ጉዳይ ላይ የሚለውን ይናገርና እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት ይላል እሱ ስለ ያስባል አሁን ዋና ርዕሴ ጌታ ኢየሱስ ክርስቶስ እንደሚራራልን ነው እሱ ስለኛ የሚያስበው በማዘን በመራራት ነው ለኛ ለኛ ለእያንዳንዱ ነገራችን ለነፍሳችን መዳንና በስጋችን በዚህ ምድር ላይ ለምንኖረው ኑሮ ስለዚህ እንደሚያስብልን እንደሚያዝንልን እንደሚራራልን መረዳትና ማወቅ ብልህነት ነው የሚቀጥለው ነገር የሚያስተምረንን መስማትና እሱን መከተል አለብን። እሱ እንደዚህ የሚራራልን ከሆነ የሚያስተምረን ለማን ደቼ ነው? ይሄ የአዲስ አበባ ቃል ነው ደቼ የሚለው። እና ለማን ደቼ ነው የሚያስተምረው? ለእኛ ነው፣ ለእኛ ለእኛ ጥቅም ነው። ስለዚህ የሚያስተምረንን መስማትና እሱን መከተል ነው። እሱን መስማትና እሱን መከተል ብናውቅ ጌታ ኢየሱስ ክርስቶስ በሕይወታችን ዘመን ሁሉ እንደሚጠቅመን እናውቃለን። የሚሰጠንን መቀበል አለብን። አሁን አስቡ እነዛን አራት ሺህ ሰዎች ቢያንስ አራት ሺህ ሰዎች እያልኩ ደጋግሜ ተናግራለሁ እና እንጀራውን አባስቶ ደቀ መዛሙርቱ ሲያድሉ፣ ኖ ኖ ኖ ኖ፣ ይሄ እንጀራ አያስፈልገኝም ለእኔ ብለው አንዳንዶች ሪጀክት ቢያደርጉ የሚሆነውን ነገር አስቡ። የጌታ ስጦታ አያስፈልገኝም ማለት እንችላለን፣ ግን ህይወታችን በጉስቁልና ነው የሚያልፈው የጌታ ስጦታ አያስፈልገኝም ማለት ይችሉ ነበር። የሚሉ ያሉ ቢኖሩ በህይወታቸው በዛን ጊዜ እርምጃቸው ቤታቸው እስከሚደርስ እፎይ፣ ስንት ጊዜ አራት አምስት ጊዜ፣ አንዳንዶቹም ወድቀው በመንገድ ላይ ሊቀሩ ይችሉ ነበር እና የሚሰጠንን ጌታ የሚሰጠንን ስጦታ መቀበል አለብን። የመጀመሪያውና ዋነኛው ወሳኙ ስጦታ የዘላለም ህይወት፣ የደህንነት ስጦታ ነው። ይሄንን ከጌታ እጅ መቀበል አለብን። ከዛ ቀጥሎ ደግሞ መንፈሳዊ ልዩ ልዩ ጸጋ ስጦታዎችን ጌታ ይሰጠናል። ይሄንንም በጊዜውና በወቅቱ ከጌታ እጅ መቀበል አለብን። ጌታ ኢየሱስ ክርስቶስ እንደዚህ እንድንሆን ርኅራሄውን እንድናውቅ ከርኅራሄው የሚወጣውን ስጦታ ተቀብለን በሱ ርኅራሄ ውስጥ ተውጠንና በሱ ርኅራሄ ውስጥ ተሰብስበን በህይወታችን ዘመን ከእሱ ጋር እንድንመላለስ ይፈልጋል። ጌታ ይርዳን። ጌታ ሩህሩህ ነው። የሚራራ ነው። ለእያንዳንዳችን በግላችን የሚራራና ሩህሩህ አምላክ የሚያዝንልን እንደሆነ ልባችን ውስጥ ተጽፎ ቢቀመጥ በህይወታችን ዘመን ሁሉ የሚጠቅመን መርሆ ይሆንልናል። እግዚአብሔር ይባርካቸው።